በጀርመን ነዋሪ የሆኑ በርካታ ኢትዮጵያውያን ሙስሊሞች ታህሳስ አስር ሁለት ሺህ አስራ ሁለት ዓ ምት በሞጣ ከተማ አስተዳደር በመስጂዶችና እና ሱቆች ላይ የደረሰውን የእሳት ቃጠሎ በማውገዝ ዛሬ ከቀትር በኋላ በፍራንክፈርት ከተማ አደባባዮች የተቃውሞ ሰልፍ አካሂደዋል። ከዋናው የባቡር ጣቢያ ሀፕት ባኖፍ እስከ መዲናይቱ ዋና የገበያና የቱሪስቶች መናኸሪያ ሀፍት ባ ድረስ በዘለቀው በዚሁ የተቃውሞ ሰልፍ ጥቃቱን የሚያወግዙ ልዩ ልዩ መፈክሮችንና መልዕክቶችን ሰልፈኞቹ አሰምተዋል። የድንቁርና መገለጫ ነው። የድንቁርና መገለጫ ነው። የድንቁርና መገለጫ ነው። በኢትዮጵያ በተለይም ከቅርብ ጊዜያት ወዲህ መስጅዶችን የማቃጠል እንዲሁም የኢስላምና ሙስሊም ጠል ሰበካዎችን የማስፋፋት ህኩይ ተግባራት በጥፋት ኃይሎች እየተስተዋሉ ነው ያሉት ሰልፈኞቹ መንግስት እንዲህ አይነቱን አገርን ቀውስ ውስጥ ሊከት የሚችል እና የአብሮነት እሴቶችን የሚሸረሽር ሴራ በአፋጣኝ እንዲያስቆም የህግ የበላይነትን እንዲያስከብርና የወንጀል ተሳታፊዎቹም ተገቢውን የህግ ቅጣት እንዲያገኙ ጠይቀዋል። ከሰልፉ አስተባባሪዎች መካከል ለዶይቼ በለ እንደገለጹት በሞጣም ሆነ በተለያዩ አካባቢዎች በሙስሊም እምነት ላይ የተፈጸሙት አስነዋሪ ተግባ ተግባራት ከኢትዮጵያዊነት ስነ ምግባር ያፈነገጡና ሰላምንም የሚያናጉ ናቸው ብለዋል። ዛ ቁመር ይባላለኝ። ይሄ ድርጊት ባህላችን አይደለም፣ መውገዝም አለብን። መንግስት ጥፋት ያጠፉ ሰዎች እርምጃ እንዲወስዱ ለህግ እንዲያቀርቡ ነው። እነማን እንደሆነ ያውቀዋል መንግስት፣ አውቀው በችልነት ካላለፈ በስተቀር ያውቃቸዋል። ስለዚህ ለህግ እንዲያቀርቡ ይሄ ድርጊትም ደግሞ እንዳይስፋፋ፣ አንዱ ላይ እርምጃ ካልተወሰደ ሌላም ደግሞ ሊቃጠሉ ይችላል። አይታወቅም፣ ዋስትና የለም። ስለዚህ እንሻላ ሁላችንም ተቻችለን ኢትዮጵያ ያው የልማት ሀገር እናደርጋለን ብለናል። ከአሁን ቀደምም በተለያዩ አካባቢዎች መስጅዶችን የማቃጠል የሙስሊምን ንብረት የመዝረፍና የማውደም የወንጀል ተግባራት ቢፈጸሙ የክልሉ መስተዳድርም ሆነ የፌዴራል መንግስት ትኩረት ሰጥተው ተገቢውን ህጋዊ እርምጃ ለመውሰዳቸው እንዳሳዝናቸው የገለጹት ሰልፈኞቹ ይህን የተገነዘቡት የጥፋት ኃይሎች በሞጣም በተቀናጀና በታሰበበት መልኩ በርካታ ሱቆችን፣ ሆቴልና መኪናዎችን ባጋዩበት ወቅት የጸጥታ አካላት ድርጊቱን በዝምታ መመልከታቸውም ህዝበ ሙስሊሙን እንዳስቆጣው ተናግረዋል። ይህ የአንድ ጊዜ አጋጣሚ ሳይሆን ለዘመናት ሙስሊሙ ላይ ሲሰራ የነበረ የተቀናጀና ሲወርድ ሲዋረድ በቅብብሎሽ የመጣ ሙስሊም ጠል የሆነ ፕሮጀክት ሂደት ነው እና የሞጣውን ጉዳይ በአንድ ጤነኛ ባልሆኑ ሰዎች የተሰራ ወይም ደግሞ ይህንን ለውጥ ባልደገፉ ሰዎች የተሰራ ሳይሆን የኢትዮጵያ የተለያዩ የሆኑ ኤሊቶች ምሁራኖች ያሉበት እስላም ጠልነትን ሲያካሂዱ የነበሩ ኢትዮጵያን በራሳቸው ኬስ ብቻ የሚለኩ ምሁራን የተሳተፉበት አክቲቪስቶች እና የተለያዩም እነዚህ ነገሮች በሙሉ ተደምረው የተከሰተ ነገር ነው። በቅርቡ የአማራ ክልል ምክትል ርዕሰ መስተዳድር አቶ ተመስገን ጥሩነህ የገናን ባለ ምክንያት በማድረግ በሰጡት መግለጫ እግረ መንገዳቸውን በሞጣ በመስጅዶች እና በሙስሊሞች ላይ የደረሰውን ጥቃት አስመልክቶ ያስተላለፉት መልዕክት ሚዛኑን ያልጠበቀ የጉዳት ሰለባዎችን እና ህዝበ ሙስሊሙንም ያሳዘነ መሆኑን ሰልፈኞቹ በመግለጽ እርምት እንዲደረግበት የጠየቁ ሲሆን የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ጥቃቱን በተመለከ እንደተመለከተ ላቀረበው ጥያቄም የክልሉ መንግስት አፋጣኝ ምላሽ እንዲሰጥ አሳስበዋል። ኢትዮጵያውያን የክርስትና እምነት ተከታዮችም ለሙስሊም ወገኖቻቸው ያላቸውን አጋርነት ለመግለጽ እና በመስጅዶች ላይ የደረሰውን ጥቃት ለማውገዝ በሰልፉ ላይ ተካፍሎ ነበር። በሀገራችን በኢትዮጵያ ውስጥ በሃይማኖት ደረጃ እየተካሄደ ያለው ነገር በጣም አስከፊ ነው። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። ከቤታችን ሁለት ሰዎች ሙስሊሞች አሉ። እህቴ ሙስሊም ናት። ሙስሊም ነው ያገባችው። ይሄ ማለት በጣም አስከፊ ነገር እንደሆነ እኔና እህቴን የሚያጋጭ ነገር ስለሆነ ይሄ ነገር እንዲቆም በሃይማኖት ከለላ ስር እየተደረገ ያለ የፖለቲካ ፍጆት ለማውገዝ ወጣ ነው። ይህንን የትኛውም ፓርቲ ቢሆን እጅ ካለው እጁን እንዲያነሳ አገሪቷን እየገዛ ያለው መንግስት ደግሞ ህግን እንዲያስከብር የትኛውም ሃይማኖት ላይ የሚካሄደውን እንዲህ አይነት ተንኮሳ እንቃወማለን ማለት ነው። ዛሬ በፍራንክፈርት ከተማ ሰልፍ ያካሄዱት ኢትዮጵያውያን ሙስሊሞች በማጠቃለያም የአማራ ክልል መንግስት የተቃጠሉ መስጅዶችን እንዲገነባ ንብረታቸው ለወደመባቸው ወገኖች ካሳ እንዲከፍል ና መልሰው የሚቋቋሙበትን መንገድ እንዲያመቻች አንዳንድ የመንግስት ባለስልጣናት የመገናኛ ብዙሀን ና የማህበራዊ ድረገጾች በሙስሊሙ ማህበረሰብ ላይ የሚያቀርቡትን የተዛባ ና ወገንተኝነት የተሞላው ዘገባ እንዲሁም የሚያደርጉትን የመከፋፈል እና ጥላቻ ዘመቻ በአስቸኳይ እንዲያቆሙ የፖለቲካ ድርጅቶች እና ግለሰቦችም ለሀገር ሰላምና ህልውና አደገኛ ስለሆነ እጃቸውን ከሃይማኖት ጉዳይ እንዲያወጡ በሀገሪቱ የሃይማኖት ግጭትን ለመቀስቀስ የሚንቀሳቀሱ ግለሰቦችና የፖለቲካ ኃይሎችም ከኩ ድርጊታቸው እንዲታቀቡ እንዲሁም መስጅዶችንና ሙስሊሙን የማጥቃት ተግባር በአስቸኳይ እንዲቆም ጠይቀዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጥቃቱን በተመለከተ ያቀረበው ጥያቄ ህጋዊና አፋጣኝ ምላሽ እስኪያገኝም ሰላማዊ ትግላቸውን አጠናክረው እንደሚቀጥሉ ነው የገለጹት።